ሰላሳ አንደኛው አመታዊ የኦሮሞ ጥናት ማኅበር ኮንፈረንስ በዋሽንግተን ዲሲ፣ ሃርቫርድ ዩኒቨርሲቲ የተካሄደ ሲሆን ከአውስትራሊያ፣ ከአውሮፓና ከዩናይትድ ስቴትስ የተሰበሰቡ የከፍተኛ ተቋም መምህራን፣ የሥራ ኃላፊዎችና ተጋባዥ እንግዶች ተገኝተውበታል። ከትላንት ወዲያ አርብ ሐምሌ 21 ቀን 2009 ዓ ም ተጀምሮ ትላንት እሁድ ተጠናቋል። በዝግጅቱ ላይ የኦሮሞ ሙዚቃ የቀረበ ሲሆን ባህልና ትውፊቱን የሚያመለክቱ የተለያዩ ዝግጅቶች ተስተናግደዋል። 60 ጥናታዊ ጽሑፎች የቀረቡ ሲሆን የኦሮሞ የገዳ ሥርዓት ካሳወቁት ውስጥ አንዱ የሆኑት ፕሮፌሰር አስመሮም ለገሰ ከዓመቱ የክብር እንግዶች ውስጥ ግንባር ቀደሙ ሰው ናቸው። እሳቸውም ስለ ኦሮሞ ገዳና ሥርዓቱ አዲስ መጽሐፍ ያሳተሙ ሲሆን በክብር እንግድነት ንግግር አድርገዋል። የኦሮሞ ጥናት ማህበር የወቅቱ ፕሬዚዳንት ፕሮፌሰር ህዝቅኤል ገቢሳ በዩናይትድ ስቴትስ ሚቺካን ክፍለ ግዛት በኬተሪንግ ዩኒቨርሲቲ የሳይንስና ቴክኖሎጂ መምህር ናቸው። የኦሮሞ ጥናት ማህበርን መመስረት ለምን እንዳስፈለገ ጠይቄያቸው ነበር። የኦሮሞ ህዝብ ማንነቱ፣ ታሪኩ፣ ባህሉ፣ የአኗኗር ዘይቤ ጠቅላላ በትክክል አልተዘገበም፣ ትክክል አልተነገረም። ስለ ኦሮሞ ህዝብ የተነገረው ትርክታ በሙሉ የኦሮሞን ህዝብ የሚያጎድፍ እንጂ የሚያሳንስ እንጂ እነዚህን ታሪኮችን ባህሎችን በትክክል የዘገበ አይደለም። ኦሮሞዎች ሊታወቁ ሊገባት መንገድ የተጻፈ የታወቀ ነገር ስለሌለ፣ አንደኛ ይሄ መስተካከል አለበት። ሀሰት የሆነው ነገር በሙሉ ሀሰት መሆኑ መታወቅ አለበት። ከዚህ በዛ ቦታ ላይ ደግሞ ትክክለኛና እውነተኛ የሆነ ኦሮሞዎች ሊታወቅ የሚፈልጉት መንገድ ኦሮሞ ሰንተር ዝም በማለት ነው። እንደዚህ አይነት የኦሮሞ ህዝብን ያማከለ እውቀት እንዲገነባ መፈለግ ነው። በዚህ ሀሳብ ነው የተቋቋመ የዘንድሮ ኮንፈረንስ ዋናው ርዕስ ወይንም ዋናው ቃል ምን ይሆን ዋና የቲም የሚባለው ወይም ደግሞ ዋና ቃል ዋና መሪ ሆኖ የቀረበው ገዳ ነው። የዚህ ዓመቱ እንግዲህ የኦሮሞ ህዝብ ማንነቱ የሚቀረጸው ማንነቱ የሚመጣው የገዳ ባህል ተካፋይ ስለሆነ ነው። ብዙውን ጊዜ ሰዎች ገዳ በሚባልበት ጊዜ የፖለቲካ ወይም የአስተዳደር ስትራክቸር ነው ብለው ነው የሚያስቡት በቁንፅል ሲነገር ስለነበረ ነው። ገዳ ግን በኦሮሞ ህዝብ ውስጥ የአስተዳደር ጉዳይ ብቻ ሳይሆን፣ የፖለቲካ ጉዳይ ብቻ ሳይሆን ወይም የወታደር ጉዳይ ብቻ ሳይሆን፣ የኦሮሞ ህዝብ የማህበራዊ ኑሮው፣ ኢኮኖሚው፣ ሃይማኖቱ ኤፌክሱ ስለ ዓለም ያለው አስተሳሰብ ሁሉ ገዳ ውስጥ ነው የሚመነጨው። በጉባኤ ላይ በኦሮሞ ገዳ ውስጥ ለሴቶች ስለሚደረገው እንክብካቤና መብት፣ የአካባቢ ጥበቃና መሰል ጉዳዮችን በጥናቱ ቀርበዋል። ለመሆኑ የዘንድሮ መሪ ቃል ለምን ገዳ በሚል ተመረጠ? ባለፈው አመት በዩኔስኮ ገዳ የዓለም ተቋም ነው ተብሎ ተመርጦ ይሄ እውቅና ስለተሰጠው በዚህ ማግስት ይህንን ሀሳብ መተው የለብንም የሚል ነገር አለ። ሁለተኛ ነገር ደግሞ ባለፈው አመት ሁለት አመት ለማለት ይቻላል የኦሮሞ ሕዝብ እንቅስቃሴ በአገር ውስጥ ተንቀሳቅሷል። ይሄ የፖለቲካ እንቅስቃሴ ከመምጣቱ አስቀድሞ የባህላዊ መነቃቃት ነበረ። ይሄ ባህላዊ መነቃቃት ደግሞ የገዳን ባህል ከማወቅ ነሳ ነው። ገዳ ማለት ህግ ስር መተዳደር ማለት ነው ከሚል አንፃር ዘንድሮ ከዛ ጉዳይ ለራቅ ማለት የምንችልበት ሁኔታ ስላልነበረ አላማው ይሄ ነበረ። ገዳ ኦሮሞን ህዝብ ለማወቅ የሚያስፈልግ መሰረታዊ የሆነ መነጽር ነው ከሚል የተነሳ ነው። ለዶይቸ ቬለ ራዲዮ ዘገባ መክበብ ሸዋነኝ ከዋሽንግተን ዲሲ